ኢትዮጵያን ወደ ኋላ የሚመልስ ኃይል የለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። እያጋጠሙ ያሉ ፈተናዎችንም በቤት እድሳት ጊዜ ከሚታዩ ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ እየታየ ያለው ጩኸትና አቧራ ኢትዮጵያ ወደ መታደስ ጉዞ እየሄደች መሆኗን የሚያሳይ ነው ሲሉ ነው የገለጹት። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ የተለያዩ ክልሎች ከተውጣጡ ታዳጊዎች ጋር ተገናኝተዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። የአራት ኪሎውን ቤተ መንግስት የሚያውቅ ሌላው ቀርቶ ከወራት በፊት ወደ ጠቅላይ ሚኒስትር ቢሮ ጎራ ብሎ የነበረ ሰው ዛሬ የሚያየው ሌላ ነው። በእድሳት ላይ የሚገኘው የጠቅላይ ሚኒስትር ጽህፈት ቤት አዲስ ገጽታ ልዩ ውበት ተጎናጽፏል። በዚያ ጽፈት ቤት ውስጥ ዛሬ እንደ ትናንት ዘንድሮውም እንዳምና አይደለም። በልዩ ልዩ የስራ አጋጣሚዎች የበፊቱን ጽህፈት ቤት የማየት እድል ያጋጠመው የዚህ ዘገባ አቅራቢም ይህንኑ ተመልክቷል። ይህ እድሳትና የተገኘ ውጤት ዛሬ ከተለያዩ የኢትዮጵያ አካባቢዎች ከመጡ ታዳጊዎች ጋር የተገናኙት የጠቅላይ ሚኒስትር አብይ አህመድ ንግግር ማጠንጠኛ ሆኗል። ነገ የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ከእነዚሁ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጋር በጽህፈት ቤታቸው ቅጥር ግቢ የተገናኙት የእድሳቱን ሂደት የሚያማርሩ እንደነበሩ አስታውሰዋል። የመጀመሪያው ስራ የነበረው ማፍረስ ነው። ስናፈርስ አቧራው፣ ጩኸቱ በጣም ረባሽ ስለሆነ ቢሮ የሚሰራበት አካባቢ ብቻ ሳይሆን ከዚያ ውጭ ያሉ አካባቢዎችም በቆሻሻ በድምጽ ይረበሻሉ። ምንድን ነው ይሄ አቧራ? ያበቃም ወይ? ይሄ አቧራና እድሳት የበለጠ ችግር አመጣብን። ጉንፋን ያዘን፣ ልብሳችን ቆሸሸ፣ ወደ ቢሮ ስንገባ ቢሮአችን ይበላሻል የሚል ጉምጉምታ፣ ስሞታ ብቻ ነበር የሚሰማው። በኢትዮጵያ እያጋጠሙ ያሉ ፈተናዎችንም ታዲያ በቤት እድሳት ወቅት ከሚያጋጠሙት ሁኔታዎች ጋር አነጻጽረዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ አሁን የምታዩት ያልተገባ እናንተ መስማት የሌለባችሁ ሀሳብ እዚህም እዚያም የሚደመጠው ቤቱ ለእድሳት እየፈረሰ ስለሆነ አቧራ አለ፣ ድምፅ አለ፣ አዋኪ ነገሮች አሉ። እናንተ በእርግጠኝነት ማወቅ የሚገባችሁ ይህ እድሳት ተጠናቆ ውብ የሆነ ቤት፣ ውብ የሆነች ኢትዮጵያን ለእናንተ እንደምናስረክብ በእርግጠኝነት ነግራችኋለሁ። የቤት መፍረስ ድምጸት መሰማት እዚህም እዚያም ጩኸት ማየት ለኛ በእጅጉ ያበረታናል። እንደዛ አይነት ጉዳይ ሳይኖር ሲቀር የመዘናጋት የመተኛት ሁኔታ ስለሚያጋጥም የሚያጋጥሙን ፈተናዎች ይበልጥ ጠንክረን ህልማችንን እንድናሳካ የሚያስችለን እንዳንተኛ የሚያደርገን ህብረታችንን የሚያጠናክር መልካም ሀሳብ ያላቸውን ሰዎች ከዚህም ከዚያም የሚያሰባስብ ስለሆነ ከእንግዲህ በኋላ አሁን የምሰሙት ረብሽ አሁን የምሰሙት ጥላቻ ቀጥሎ ኢትዮጵያን ያጠባል ያሳንሳል የሚል ሐሳብ በእናንተ ውስጥ እንዳይጸነስ ነው። ኢትዮጵያ ከእንግዲህ በኋላ መስፋት እንጂ መጥበብ አይሆንላትም፣ አይገባትም። መጥበብ ውድቀት ስለሆነ ማነስ ውድቀት ስለሆነ ለእኛ የሚያስፈልገን መስፋት ነው። ኢትዮጵያ እየሄደችበት ካለው የለውጥ ጉዞ ወደ ኋላ እንደማትመለስም ከዚሁ የቤት እድሳት ጋር አያይዘው አስረድተዋል ጠቅላይ ሚኒስትር አብይ አህመድ እኛ የምታምር ውብ ትልቅ ሀገር ለማስረከብ እንተጋለን፣ ይሳካልናል። ይህን እንዳናደርግ ሊያቆመን የሚችል አንዳች ኃይል የለም። እንደሚታደስ ቤት ዋጋ ልንከፍል እንችላለን። ቤት ስናድስ ካለ ዋጋ አይታደስም። ጉንፋንም ዋጋ ነው፣ መቆሸሽም ዋጋ ነው፣ መረበሽም ዋጋ ነው። የማታ ማታ ግን ውብ ቤት፣ ውብ ቢሮ እንደምናገኘው በቅርቡ እዚህ ግቢ ውስጥ በኋላ ምናልባት ጊዜ ካለ እንደምታዩት ትልቅ ፓርክ እየገነባን ነው በመስከረም አካባቢ ተጠናቆ ለህዝብ ይከፈታል። በዚህ ፓርክ ውስጥ ዙ ወይም የእንስሳት ማጎሪያ ቦታ አለ። 240 250 የሚጠጉ የተለያዩ እንስሳቶች እዚህ ግቢ ውስጥ ይኖራሉ። በሚቀጥለው ጊዜ የሚመጣው ግሩፕ የተለያዩ ብሄር ብሄረሰቦች ሳይሆን የተለያዩ የኢትዮጵያ ውስጥ ያሉ የዱር እንስሳትም ጭምር ተዋውቆ ይመለስበት ይሆናል። የጠቅላይ ሚኒስትር አብይ አህመድ የቤት እድሳት ምሳሌ የታዳጊዎቹን ጆሮ መያዙ ታይቷል። የብዙዎቹ አስተያየት ይህንኑ የሚያረጋግጥ ነው። ከደቡብ ክልል ሀላባ ዞን የመጣችው የስድስተኛ ክፍል ተማሪ ሱረያ ዮሱፍ ከነዚህ አንዷ ናት። በጣም ነው ደስ ያለኝ በጣም ቃላት ያጥረኛል ለመግለጽ ሁሉን ነገር ሳየው በጣም ደስ ይላል። እሱንም ስላገኘ ነው ስላየ ነው እና ብዙ ትምህርትም ሰጥቶናል ለራሳችን እና በቤት አስመስሎ በጣም ትልቅ ትምህርትን ይሰጣል። እኛም ደግሞ ሄደን ይህን ትምህርት እዛ ላሉ ጓደኞቻችን፣ ለጎረቤት ሰው፣ በአቅራቢያ ላለው ለሰፈር ሰው ማስተላለፍ እንዳለብንም ተገንዝብ ያለው። ለምንድን ነው ዶክተር አብይን ስላገኛችሁ ደስ ያላችሁ? ምንድን ነው የምትወጂት ለጠቅላይ ሚኒስትር አብይ? ዶክተር አብይ በጣም ጥሩ ሰው ነው። ለሀገሩ በጣም ብዙ ነገር ሰርቷል። ሰላም፣ መቻቻል፣ ሁሉን ነገር አሳይቶናል። ሁሉን ነገር ፍቅር፣ መደመርን የአረብ ቋንቋ የባህል የሁሉን ነገር እኩልነት ሁሉን ነገር አሳይቶናል። ዶክተር አብይ በጣም ነው የምንወደው፣ በጣም ነው የምናደንቀው። ከአዲስ አበባ ደጃቸው እንዲራት ትምህርት ቤት የመጣችው የአስራ ሁለተኛ ክፍል ተማሪ ፍሬ ህይወት አባተ ተመሳሳይ ሀሳብ አንጸባርቃለች። የሚታደስ ቤት ዶክተር አብይ እንዳሉት በጣም ብዙ ቆሻሻ አለው። አሁንም ኢትዮጵያ ላይ ያለው ግርግሩም የረብሻውም ስሜት ሁሉም ነገር ቀሪ እንደሆነ ነው። ምክንያቱም የሚታደስ ቤት አቧራ እንዳለው ሁላ ህዝቡም ታፍኖ የኖረ ስለሆነ ሲለቀቅ የሚፈጠረው ነገር ከባድ ይሆናል። ግን ያንን ነገር ተቋቁመው ማለፍ እንደሚቻልና ይህ ነገር አላፊ እንደሆነ ነገር ይነግረውናል በጣም ደስ ይላል። ከሀዲያ ዞን ሆሳእና የመጣው አባይነ ሀብቴም ሀሳቡን አካፍሎኛል። የተናገሩት ምሳሌ የቤቱ መታደስ በጣም ለኛ ትምህርት የሚሰጥ ነው። በጣም ከሱ ትምህርት አግኝቻለሁ። ኢትዮጵያ ሀገራችን በዛ ምሳሌ ማሳደግ እንደምንችል ተረድቻለሁ። አሁን ደግሞ ጠቅላይ ሚኒስትሩ ጽህፈት ቤት የታደሰውን ጎበኛችሁ አደለ? ስታየው የበለጠ ምሳሌው ግልጽ ሆነላችሁ። እሳቸው እንዴት በጥሩ ሁኔታ እንዲታደሰ እንዳደረጉ ስትመለከቱ ኢትዮጵያ ሀገራችን አሁን ችግር ቢያ ቢያጋጥማትም ወደፊት ልክ እንደዚህ በቃ በጣም ቆንጆ እንደምትሆንና ምቹ እንደምትሆን አሳይቶናል። የባህር ተረድቻዋለሁ ያን በማየት ሌላው አስተያየት ሰጪ እነዚህኑ ታዳጊዎች ይዘው ከመጡት አንዷ ጠይባ የሱፍ ናት። እኔ ወላሂ በጣም ነው ደስ ያለኝ። እንደኔ በነሱ ቦታ ሆኜ እኔም ተገኘው ትልቅ እድል ነው ምለው እኔ በጣም ራሴን መቆጣጠር ነው ያቃተኝ። ቅድም ለምን እንደዚህ ነጻ ሆኖ የጠቅላይ ሚኒስተር ቀለል ብሎ ህጻናትን አነጋግሮ አወያይቶ ስለ ሀገር በቤት አስመስሎ በማደስ አስመስሎ ኢትዮጵያን የገለጸበት አግባብ በጣም ነው ደስ ያለኝ። በኢትዮጵያ ውስጥ እየታዩ ያሉ አንዳንድ ችግሮችን በቤት እድሳት ጊዜ ከሚያጋጥሙ ችግሮች ጋር አያይዘዋቸዋል ዶክተር አብይ አህመድ በምሳሌ ሲያስረዱ፣ ከዛ በኋላ ደግሞ እሳቸው ያሳደሱትን የጠቅላይ ሚኒስትር ጽህፈት ቤት በጣም የለወጡትን ተመልክታችኋል። ምሳሌው እንዴት ነው ገላጭ ነው ላንቺ ምሳሌው? ትክክል ገላጭ ነው ነው። ለምን አሁን በተለያዩ ቦታ ላይ ኢትዮጵያ ላይ የሚነሱ ግጭቶች አሉ። ያን ግጭት በቤት እድሳት አስመስሎ የገለጸበት አግባብ በጣም ትክክል ነው። መጀመሪያ ላይ ያው አዋራ፣ ጫጫታ፣ ረብሻ ይኖራል። ቤት ይሳል እስከ ቻክ ድረስ ያለው በትክክል አስረዳቱሁን የታደሰውን ቦታ ደግሞ መተን ስናይ በቃ ወደፊት ኢትዮጵያ እንደዚህ አይነት ንጹህና ብሩህ የሆነች ኢትዮጵያ ትኖራለች ብዬ በራሴ በትክክል የገለጹበት አግባብ ግልጽና ለህጻናቱ በሚገባ መንገድ እና አሁን ከዚህ ሄደው ህጻናት ራሱ ትክክለኛውን ነገር የሚቀርጹና ወደ ህብረተሰባት ወደ ትምህርት ቤት ሲመለሱ ልክ ያኔ ግንዛቤ የሚያስጨብጡ ይመስለኛል። ከተለያዩ የኢትዮጵያ ክልሎች የመጡት ታዳጊዎች እድሳቱ የተጠናቀቀውን የጠቅላይ ሚኒስትር ጽህፈት ቤት ጎብኝተዋል። ከጠቅላይ ሚኒስትር አብይ የሰሙትን የተሻለ መጪ ጊዜም ልክ እንደ ጽሕፈት ቤቱ በዓይናቸው እንደሚያዩ ተስፋ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።